አንድ ከቁጥር 22 እስከ 24 ላይ ነው አጭር ይህንን ከቁጥር 22 እስከ 24 ያለውን ቃል እንደገና አነብላችሁና ከዛ ወደ መልእክቱ አብረን እንሄዳለን። እንደዚህ ይላል። ቁጥር 22 ከዚያ ከዚያ ወዲያ ወደ ሶሪያና ወደ ኪልቂያ ሀገር መጣሁ ብሎ ቁጥር 22 በክርስቶስም ያሉት የይሁዳ ማህበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር ይላል። የመልእክቴ ርዕስ ያለው በመጨረሻው ቁጥር ላይ ነው። እግዚአብሔርን የማክበሪያ ምክንያት ብዬ ነው የሰጠሁት። እና እነዚህ እንደምታዩት የይሁዳ ሰዎች በክርስቶስ ያሉ የተባሉ የይሁዳ ሰዎች እግዚአብሔርን ያከብሩ ነበር ስለ እኔ ብሎ ሐዋርያው ቅዱስ ጳውሎስ የጻፈውን ነገር ነው ትንሽ እንድናይ የምፈልገው። እንደ መግቢያ አንዳንድ ነገሮች እናገራለሁ። ባለፈው ሳምንታት እንደተናገርኩት የገላቲያ መጽሐፍ በጣም ጠቃሚ መጽሐፍ ነው በክርስትና እምነት ውስጥ የክርስትና እምነት ሪፎርሜሽን ሲጀመር በዩሮፕ ውስጥ በነበረው ትልቅ እንቅስቃሴ ታላላቅ ሰባኪዎች እና ታላላቅ የቤተ ክርስቲያን ሰዎች እንደ ዋና እንደ ባንዲራ የሚውለበለብ መጽሐፍ አድርገው በጣም ጥልቅ የሆነ ትምህርት ይሰጡበት የነበረው መጽሐፍ የገላትያ መጽሐፍ ነው። የገላትያ መጽሐፍ የክርስትናን እውነት ምንነት በግልጥ የሚናገር ነው። እና ገላትያ ገባን ማለት የክርስትና ሚስጥር ገባን ማለት ነው። እና ታዲያ እዚ ጋር አሁን ዛሬ የምንመለከተው ክፍል እግዚአብሔር በሰራው ስራ እና በሚሰራው ነገር ሁሉ አማኞች ሊያከብሩት ይገባል። አሁን እኛ አማኞች ከሆንን እግዚአብሔር በህይወታችን አንዳንድ ነገሮችን ሲሰራ እያየን ዝም ልንል አንችልም። እግዚአብሔርን ማክበር አስፈላጊ ነው። እግዚአብሔር ማክበር ማለት ትልቅነቱን፣ ጥበበኛነቱን፣ አዋቂነቱን አስደናቂና ታላቅ ስራ መስራት በግላችን በዚህም ዓለም ላይ መስራት የሚችል መሆኑን አውቀንና ተገንዝበን ለዛ እውቅና መስጠትና በአንጻሩም እግዚአብሔርን እንደሚገባው ማመስገን ማለት ነው። እግዚአብሔርን ማክበር እግዚአብሔርን ማክበር የተለያየ ነገር ለእግዚአብሔር እንጨምራለን ማለት ነው እንጨምራለን ማለት አይደለም። እግዚአብሔር ራሱ ክቡር ነው። እልፍ አላፋት መላእክት በየሰዓቱ በየደቂቃው በየሰከንዱ የሚሰግዱለት ታላቅ አምላክ ነው እግዚአብሔር። አሁን መጽሐፍ ቅዱስን በሙሉ ብታነቡ ትገረማላችሁ። አሁን ትንቢተ ኢሳያስ ምዕራፍ ስድስትን ገልጣችሁ የመጀመሪያዎቹን ስምንት ዘጠኝ ቁጥሮች ብታነቡ ኢሳያስ እግዚአብሔርን በራዕይ ከፍ ባለና በትልቅ ዙፋን ላይ ተቀምጦ አየሁት ብሎ የልብሱ ዘርፍ ደግሞ መቅደሱን ሞልቶት ነበር እና ከዛ በፊቱ ቅዱሳን መላእክት ክንፋቸውን ዘርግተው ስድስት ክንፍ ያላቸው በሁለት ክንፋቸው ፊታቸው፣ በሁለት ክንፋቸው እግራቸውን ሸፍነው ቅዱስ ቅዱስ እያሉ በፊቱ ይበሩ ነበር እና በጣም የከበረ እግዚአብሔር ነው። እኛ የምንጨምርለን ነገር የለም ግን ይህንን ትልቅ ክብሩን በእኛ ሕይወት ውስጥ የሚሰራውን የሚያደርገውን ነገር አውቀን እራሱ ሕይወት የሰጠ መሆኑን ተገንዝበን እግዚአብሔርን ልንረዳው፣ ደግሞም የሚገባ ምስጋናን ልናቀርብለት ይገባል። ይሄ ነው እግዚአብሔርን ማክበር ማለት። አማኞች ጌታን በሚያከብሩበት ከሚያከብሩበት ነገር አንዱ ሰው ሲለወጥ በማየትና በመስማት ነው። አሁን ሰዎች በኃጢአታችን ከእግዚአብሔር የራቅነን እኛ እግዚአብሔር ሊመለከተን አይገባም። በኃጢአታችን ግን አንድ ሰው በእግዚአብሔር ምሕረት አግኝቶ ወደ እግዚአብሔር እምነት ሲለወጥ ስንሰማ እና ደግሞ ያንን ስናውቅ በእውነት እንደዚህ አይነቱን ሰው የሚለውጥ አምላክ አለ፣ ባህሪውን የሚለውጥ አመለካከቱን የሚለውጥ ታሪኩን የሚለውጥ አምላክ አለ ብለን እግዚአብሔርን የምናመሰግንና የምናከብር እንሆናለን። አሁን እዚጋ ያለው የመልእክቴ ዋና አንኳር ያለበት ክፍል የሐዋርያው የቅዱስ ጳውሎስ የመለወጥ ነገር በይሁዳ በክርስቶስ ባሉ የይሁዳ ሰዎች ዘንድ ያመጣውን እግዚአብሔርን የማክበር መንፈስና እውነት ነው እንድና የምፈልገው። ይሄ የዛሬው ሀሳብ በመጽሐፍ ቅዱስ ላይ የተለመደ ነው። ማለት ወንጌልን ስታነቡ ጌታ ኢየሱስ ክርስቶስ የተናገረውን በተለይ ሉቃስ ወንጌል ምዕራፍ 15 ላይ ሶስት የጠፉ ነገሮች ተገኝተው የሆነውን ነገር ታነባላችሁ። አንደኛው የመጀመሪያው አንድ በግ ጠፋ እና ከበጎች መካከል ጠፋ ጠፋና እረኛው መጥፋቱን እንዳወቀ ሄዶ እነዛ ያልጠፉትን ትቶ የጠፋውን ፈልጎ አገኘው። በትከሻው ተሸክሞ አመጣው ይልና ልክ በትከሻው ተሸክሞ አምጥቶት ከበጎች ከደባለቀው በኋላ የበጉ ባለቤት ቤተሰቦችና ጎረቤቶች ሁሉ መጥተው በደስታ ደስ ብሏቸው የደስታ ሰላምታና የደስታ ነገር እንደገለጡ ይታያል እና ልክ ያንን ጠቅሶ ጌታ ኢየሱስ በሰማይም አለ አንድ ኃጢአተኛ ንስሐ ገብቶ ወደ እግዚአብሔር ሲመለስ እግዚአብሔርና መላእክቱ ዘንድ ትልቅ ደስታ ይደረጋል ብሎ ተናገረ። ሌላው የጠፋ ጌጥ ነው። አንዲት ሴት ጌጧ ጠፋባት ይላል ጌታ ኢየሱስ በሉቃስ 15 ላይ። ጌጧ ጠፍቶ በቤት ሁሉ ስትፈልግ ስትፈልግ ቆየችና ድንገት አንድ ስራ ስር ላይ አገኘችው እና በጣም ደስ አላት። ጎረቤቶቿን ጠርታ የደስታ ጊዜ አደረገች እና ልክ ጌታ ኢየሱስ ይቺ ጌጥ ይቺ ሴት ጌጧን ባገኘች ጊዜ ደስ እንዳላት አንድ ኃጢአተኛ ንስሐ ገብቶ ወደ እግዚአብሔር መንግሥት ሲመለስ የእግዚአብሔርን ምሕረት ሲቀበል በሰማይ በእግዚአብሔርና በመላእክት ዘንድ ታላቅ ደስታ ይሆናል ብሎ ተናገረ። ልክ ይሄ እግዚአብሔርን የማክበሪያ መንገድ ነው። እንደገና ደግሞ ስለ አባካኙ ልጅ ይናገራል። ሉቃስ ወንጌል ምዕራፍ 15 ላይ ሁለት ልጆች የነበሩት አንድ ሰውዬ የነበረ ትልቁና ትልቅና ትንሽ ታናሽየው አባቱን ንብረትን አካፍለ ስጠኝ እኔ ወደ ሩቅ አገር ሄዳለሁ ብሎ ገንዘቡን ተካፍሎ ወደ ሩቅ አገር ሄደ። ኃጢአት በኃጢአት ሲጨማለቅ ኖሮ ያው ገንዘቡን አባክኖ ከሰረ እና በጣም አዝኖ ወደ አባቴ ቤት መመለስ አለብኝ ብሎ ሲመለስ አባቱ አቅፎ ይቅርታ እንዳደረገለት ልክ እንደዚሁ አለ ጌታ ኢየሱስ በሰማይ ትልቅ ደስታ ይደረጋል። በእርግጥ ያ ልጅ ሲመለስ ቤተሰቡ በሙሉ አባትዮው ምንድን ያለው? ልብሱን ቀይሩለት፣ ገላው ይታጠብ፣ አዲስ ቀለበት ስጡት እና የሰባ ፍሪዳ ታርዶ ደስ ይበለን ብሎ ተናገረ ልክ እንደዚሁ ነው ኃጢአተኛ ሲመለስ በእግዚአብሔር መንግስት ደስታ የሚከናወነው እና የሚደረገው አሁን ሐዋርያው ቅዱስ ጳውሎስ ድኖ ነው የምናገኘው እና ድኖ ወንጌል ሰባኪ ሆኖ ይህን መልእክት ጽፎ ነው የምናየው እና ምንድን ነው የሚለው በዚህ በቁጥር 24 በመጨረሻው ላይ ስለ እኔም የይሁዳ ማህበሮች እግዚአብሔርን ምን ያደርጉ ነበር ያከብሩ ነበር ስለ ሰው እግዚአብሔርን ማክበር ይቻላል? አዎ ይቻላል። ምን አይነት ሰዎች ናቸው እግዚአብሔርን ያከበሩት? የይሁዳ ማህበሮች ናቸው። እና ይህንን በሶስት በአራት ነጥብ ለማሳየት እሞክራለሁ። በመጀመሪያ በክርስቶስ ያሉት የይሁዳ ማህበሮች እነማን ነበሩ፣ ምን አይነት ሰዎች ነበሩ የሚለውን ትንሽ እንዲገባ እንፈልጋለሁ። እና የመጀመሪያው ነጥቤ በክርስቶስ ያሉት የይሁዳ ማህበሮች ብሎ ጳውሎስ የጠቀሳቸው ናቸው። ምን ይላል ቁጥር 22 ላይ በክርስቶስ ያሉት የይሁዳ ማህበሮች ፊቴንም አያውቁም ነበር። ነገር ግን ቀድሞኛን ያሳድድ የነበረ እሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር። ፊቴን አያውቁም ነበር። ይሰብካል ሲባል ይሰሙ ነበር። ደግሞም እግዚአብሔርን ያከብሩ ነበር። ይሄ ፓስት ኮንቲኒየስ በሚል ባለ ሁኔታ ነው ያስቀመጠው፣ እና በጣም አስገራሚ ነው እና ኮንቲኒየስ የሆነ የፓስት ነገር ነው የሚናገረው። እና እነዚህ የይሁዳ ማህበሮች የሚባሉትን ስንመለከት፣ ያው አስተሳሰባችንና አመለካከታችን የሚሄደው አይሁዳውያን ጋር ነው። አይሁዳውያን ሃይማኖት የነበራቸው ሰዎች ነበሩ፣ በዓለም የተለየ ሃይማኖት ይህን የሰማይና የምድሩን ፈጣሪ እግዚአብሔርን እንዲያመልኩ በአብርሃም አማካኝነት እግዚአብሔር ከአሁን ኢራቅና ኢራን ከሚባለው አካባቢ ነው። አክቹዋሊ አብርሃም ኢራቃዊ ወይም ኢራናዊ የነበረ ሰው ነው። ከዛ አካባቢ ነው የጠራቸው። በአንድ ሰው አማካኝነት እግዚአብሔር የጠራቸው እና የጣዖት አምላኪዎች እንደነበሩ ነው የሚታወቀው። እና አብርሃም ያንን በሙሉ ትቶ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። የእሱ ዘር በሙሉ አማኞች እንዲሆኑና ለዓለም ሁሉ የወንጌልን እምነት እንዲያሰራጩ ነበር የእግዚአብሔር ፈቃድ። ነገር ግን አይሁዳውያን ቀስ በቀስ ከእግዚአብሔር እውነት እየራቁ እምነቱን ስርዓት በማድረግ በስርዓት ላይ ብቻ በማተኮር ለምሳሌ ከዚህ በፊት ተናገር ያለው ሰምታችሁኛል እሁድም በተመለከተ ብቻ 630 ምናምን የሚሆኑ ህጎች ነበራቸው። እሁድ የተግባር ስራ ትስሩበት ይላል እግዚአብሔር። አዎ ልክ ነው። እና እሁድ የተቀደሰ ጉባኤ ይሁንላችሁ ብሏል እግዚአብሔር። ልክ ነው። ቤተ ክርስቲያን ተሰብስበው ሰዎች እግዚአብሔርን የሚያመልኩበት ቀን ነው፣ የሰንበት ቀን የሚባለው። ግን እነዚህ ካህናቱና ፈሪሳውያኑ በህጉ ላይ በጣም ብዙ ህጎች ጭነው ነበር። ለምሳሌ የተግባር ስራ አትስሩ የሚለው ምንድን ነው? ሻይ አንድ ሰው ቢቀርብለት ይላሉ ማንኪያ አንስቶ ስኳር ብድጋ አድርጎ ሻይ ውስጥ ከቶ ቢያማስል የተግባር ስራ ነው። ስለዚህ ሻይ ለመጠጣት ሰው በሚሄድበት ጊዜ እንደዛ ማድረግ የለበትም ኃጢአት ነው ብለው ይናገሩ ነበር። ማት ነገር ተብትበው በሰው ላይ ጭነው ነበር። እንዳውም እንደኔ አይነት ሸምገል ያለ ሰው ወይም እድሜው የገፋ ጸጉሩ ሁለት የሆነ ሰው መስተዋት እንዳያይ ይከለክሉ ነበር ምክንያቱም መስተዋት ቢያይ ወይ ቅንድቡ ጋ ያለውን ነጭ ነገር ወይ ፀጉሩ ጋ ያለውን ነጭ ነገር ለመንቀል ስለሚታገል የጉልበት ስራ ሰራ ኃጢአት ነው ብለው ያስተምሩ ነበር በጣም ክሬዚ የሆነ ነገር ውስጥ ገብተው ነበር እና እንደዚህ አይነት የነበሩ ሰዎች መካከል ወንጌል ተሰብኮላቸው ጌታን ያመኑ ሰዎች ነበሩ እነዚህን ነው ሐዋርያው ቅዱስ ጳውሎስ በክርስቶስ ያሉት የይሁዳ ማህበሮች ብሎ የጠቀሳቸው ከእንደዛ አይነት ትብታብ ካለው እምነት ውስጥ ወጥተው አሁን ጌታ ኢየሱስ ክርስቶስን በቃሉ መሰረት አምነው በብሉይ ኪዳን ይመጣል ተብሎ የተነገረው መሲ እሱ ነው እና እሱ በመስቀል ላይ በሰራው ስራ ብቻ ነው ሰዎች መዳን የሚችሉት፣ ከእግዚአብሔር ጋር መታረቅ የሚችሉት የሚለውን ነገር ሰምተው ንስሐ በመግባት በክርስቶስ ሆነው ነበረ። እና በጣም የሚገርም ለውጥ ነው ያገኙት። እና እነዚህ በክርስቶስ የነበሩት የይሁዳ ማህበር በክርስቶስ ከሆኑ በኋላ ተሰብስበው ቤተ ክርስቲያን መስርተዋል። አብረው ልክኛ እንደምናደርገው እግዚአብሔርን ያመልካሉ እና የወንጌል ኃይል በእነሱ ውስጥ ለውጥ አምጥቶ ነበር። በእርግጥ ሐዋርያው ቅዱስ ጴጥሮስ የጴንጤቆስጤ ቀን ማለት ሐዋርያት ሥራ ምዕራፍ ሁለት ላይ የመጀመሪያው የሐዋርያት የወንጌል ስብከት በተደረገበት ዕለት አይሁዳውያን ከያገሩ ተሰብስበው ኢየሩሳሌም መጥተው ነበር። እስከ ሚሊዮን የሚቆጠሩ አይሁዳውያን ይሰበሰባሉ እና ሦስት ሺህ አይሁዳውያን በዛን ዕለት አምነው ነበረ። እና እነዚህ ሦስት ሺህ አይሁዳውያን በብዛት አይሁዳውያን ነበሩ የዛን ጊዜ የተለወጡት። ስለዚህ በክርስቶስ ሆነው ነበረ። በክርስቶስ መሆን በጣም አስፈላጊ ነገር ነው። በክርስቶስ መሆን ሰውን ይለውጣል። በክርስቶስ መሆን በእግዚአብሔር ዘንድ ተቀባይነት እንድናገኝ ያደርጋል። ጌታ ኢየሱስ ለዚህ ነው እኔ ያለ መንገድ፣ ህይወትና እውነት ነኝ፣ በእኔ በቀር ማንም ሰው ወደ አብ መግባት አይችልም። የመንግስተ ሰማይን ህይወት መቀበል አይችልም። ይህንን እውነት ተቀብሎ በክርስቶስ ሆኖ ነበረ። በክርስቶስ መሆን የተለየ ሰላም፣ የተለየ እረፍት፣ የተለየ ደስታ፣ የመንግስተ ሰማይ ተስፋ እንዲኖረን ያደርጋል። በክርስቶስ አለመሆንና በክርስቶስ መሆን ትልቅ ልዩነት አለው። በክርስቶስ የነበሩት አይሁዶች ከእግዚአብሔር ጋር ታርቀዋል። በክርስቶስ የነበሩት አይሁዶች የዘላለምን ህይወት አግኝተዋል። በክርስቶስ የነበሩት አይሁዶች በውስጣቸው ታላቅ ኃይል ተገልጦ ደህንነት የሚባለውን ነገር አግኝተዋል። ማለት ከእግዚአብሔር ጋር ታርቀው የዘላለም ህይወት ተስፋ ኖሯቸው በምድር ላይ ሰላማዊ ትርጉም ያለው ህይወት የመኖርን ኃይል አግኝተው ነበር። በክርስቶስ መሆን የሃይማኖት ምንነት ምንድን ነው፣ ሃይማኖት የሚለውን ነገር እንድንረዳ ያደርጋል። እኔ በክርስቶስ ከሆንኩኝ በኋላ የተረዳሁት ነገር ምንድን ነው? ሃይማኖቶች ሁሉ በእርግጥ ሃይማኖቶች ሁሉ በ በማዕከላዊ ደረጃ መስበክና ማስተማር ያለባቸው ሰው ከእግዚአብሔር ጋር ታርቆ መንግስተ ሰማይ የሚወርስበትን መንገድ ነው። ይሄ ነው የሃይማኖቶች ሁሉ መመስረት እና ግን ብዙ ሃይማኖቶች ትክክለኛውን ነገር አላገኙትም፣ ልክ እንደ መጽሐፍ ቅዱስ። ስለዚህ ግልጽ የሆነ የወንጌል ስብከት ሲናገሩና ሲያስተምሩ አተውም። እና እዚህ ጋር በክርስቶስ የነበሩት አይሁዶች ግን ከአይሁድ እምነት ወጥተው በክርስቶስ በመሆን የሃይማኖት ትክክለኛ ምንነት ገብቷቸው ነበር። እና በክርስቶስ መሆን ግን ቀላል ነገር አይምሰላችሁ። በክርስቶስ መሆን ተአምራዊ ነገር ነው። አስደናቂ ነገር ነው። የእግዚአብሔር ምረትና ቸርነት በውስጣችን የሚገለጥበት ነገር ነው። ግን በክርስቶስ የሆኑ ሰዎች በዓለም ዘንድ ብዙ ተቀባይነት የላቸውም። ይሰደዳሉ፣ ይገለላሉ፣ ይናቃሉ፣ ይሰደባሉ። ልክ አሁን በክርስቶስ የሆኑት አይሁዶች ስለ ጳውሎስ መለወጥ ሰምተው ያደረጉትን ነገርና ይሰማቸው የነበረውን ነገር መገመት ትችላላችሁ። በክርስቶስ የሆኑት የይሁዳ ማህበር ስለ እኔ ሰምተው ነበረ። በኋላ በሁለተኛው ነጥቤ ላይ እናገራለሁ። እና ስጋት ነበራቸው። በክርስቶስ የነበሩት አይሁዶች ስለ ክርስቶስና ስለ ወንጌል ዋጋ ከፍለው ነበር። ተሰደው ነበር። ቤት ንብረታቸውን አጥተው ነበር። ተንቀው ነበር። ተገለው ነበር ተገልለው ነበር ማለት ነው። ኢትዮጵያ ውስጥ አንዳንድ ጊዜ ጴንጤዎች እሳት እንዳታስጭሯቸው ሲባል ሰምተን ነበር። ምክንያቱም በክርስቶስ ስለሆኑ ነው። ሌላ ሰው ስለሆኑ አይደለም፣ በክርስቶስ ስለሆኑ ነው። እና እንደዛ አይነት ነገር በአይሁዳውያንም ላይ ተደርጎባቸው ነበር። በጣም ከባድ ስደት በያገሩ ተበትኖ ነበረ። መቀመጫ መኖሪያ ቦታ አጥተው ነበር እና ካሳዳጆቹ መካከል ዋነኛው ደግሞ ማን ነበረ? አሁን የምናገረው ጳውሎስ ነበር። ጳውሎስ የማሳደድ ፈቃድ ከሊቀ ካህናቶች የማሳደድ የይለፍ ፈቃድ ተቀብሎ እያሳደደ ነበር፣ ክርስቲያኖችን፣ ሴቶችን፣ ወንዶችን እያንገላታ እስር ቤት እያስገባ። እስጢፋኖስ የሚባለው የእግዚአብሔር ሰው የመጀመሪያው ቤተ ክርስቲያን ዲያቆን በድንጋይ ተወግሮ ሲሞት ዓይኑ እያየ ሰማዕት ሆኖ ሲሞት ዓይኑ እያየ ነበር፣ እዛ ጋ ቆሞ የወጋሪዎችን ልብስ እየጠበቀ። እንደዚህ ዓይነት ሰው እንደነበረ ስለ ጳውሎስ ሰምተዋል እና ስጋትም ነበራቸው ብዬ አስባለሁ። እና ግን የሚገርመው ነገር እግዚአብሔር እንዲህ ዓይነቱንም ሰው የሚለውጥ አምላክ መሆኑ አስደናቂ ነው። እና ወደ ሁለተኛው ነጥቤ አልፋለሁኝ። ሁለተኛው ነጥቤ በክርስቶስ ያሉት የይሁዳ ማህበር የሰሙት ነገር ብዬ ነው ያስቀመጥኩት። ሶስት ነገሮችን ሰምተዋል። አሁን እኔ በዚህ መልእክት እናንተ እንድትረዱልኝ የምፈልገው ነገር ምንድን ነው? በክርስቶስ ከሆንን እኛ አንድ ሰው ተለወጠ ሲባል በጣም በመደነቅ የራሳችንን መለወጥ አስበን የራሳችንን ወደ እግዚአብሔር የመምጣት ትልቅ እድልና መብት ተመልክተን እግዚአብሔርን ልናከብርና ልናመሰግን እንደሚገባን ነው። እና በክርስቶስ ያሉት አይሁዳውያን የሰሙት ነገር ምን ነበረ? እኔ ሶስት ነገሮችን እዚህ ጋር አስቀምጫለሁ። አንደኛው የጳውሎስን አሳዳጅነት በትክክል ሰምተው ነበረ። ጳውሎስ በመጀመሪያ ስሙ ሳውል ነበር የሚባለው እና በጣም የታወቀ በይሁዳ በአይሁዳውያን መካከል ከተማረው ትምህርት የተነሳ በጣም ክፍት የሆነ በር የነበረው ሰው ነው። ወደ ላይ ለማደግ በእስራኤል ባህል ውስጥ ሰባ ሁለት የሚባሉ ሰዎች አሉ። ሳንሄድሪን የሚባል ጉባኤ አለ። ወደዛ የጉባኤ አባል አባል ወደ መሆን እያደገ እየመጠቀ የነበረ ሰው ነበር እና ያላነበበው መጽሐፍ የለም። የግጥም መጽሐፍ፣ የፓጋኖች የገጠሙት መጽሐፍ አንብቧል። የፍልስፍና መጽሐፍት አንብቧል እና ኦልድ ቴስታመንት ብሉይ ኪዳንን እንደሚገባ አበጥሮ ያቃል። ሕግ ብትፈልጉ ሕግን በደንብ የተማረ ሰው ነው። እንዳውም ራሱ ሲናገር ሕግን በመከተል በኩል በሞራል፣ በስነ ምግባር ነቀፋ የሌለብኝ ሰው ነኝ ብሎ ሲናገር ታወታላችሁ። እና ክርስትና ተጀምሮ ሰዎች እየተለወጡ በነበሩበት ጊዜ በከፍተኛ ቅናትና ጭከና፣ ጥላቻ ጭምር በእልህ ክርስቲያኖችን ለማጥፋት የተነሳ ሰው ነው። እስጢፋኖስ ይወገር አይቷል ብያቸዋለሁ። ያ አልበቃም ብሎ ፈቃድ ወስዶ እስከ ሶሪያ ደማስቆ ከተማ ነው። ደማስቆ መንገድ ላይ ነው ጌታ ኢየሱስ በመንገድ ላይ አግኝቶት በመንገድ ላይ ተገልጦ የለወጠው እና ይህንን ጭከናውን እልሁን በጭከና ሰዎችን ለማሳደድ መነሳቱን ሴቶች፣ ወንዶች እስር ቤት መግባታቸውን አይሁዳውያን በያሉበት አገር ሰምተዋል። የይሁዳ ማህበር የተባሉት እና የተለወጡት አማኞችን አስገድሏል፣ አሳስሯል። እንደዚህ አይነት ሰው መፈራት ይገባዋል እና አንዳንዶች እኔ አምናለሁ ይህንን ሰምተው የምር ጸሎት በእግዚአብሔር ፊት ይህንን ሳውል የሚባለውን ሰው እጅና እግሩን መጥቶ ደግሞ እኛን እንደገና እንዳያሳስረን እንዳያስገድለን እያሉ ይጸልዩ እንደነበረ ምንም ጥርጥር የሌለው ነገር ነው። ግን እንደዚህ አይነቱ አሳዳጅ ነው አሁን በደማስቆ መንገድ ላይ ሐዋርያት ሥራ ምዕራፍ ዘጠኝ ብትመለከቱ በደማስቆ መንገድ በጠራራ ፀሐይ እየተጓዘ እያለ ፈረስ ላይ ተቀምጦ ነው ብለው አንዳንዶች ያስባሉ። በራሽያ ያለ አንድ ራሽያ ውስጥ በጣም ኃይለኛ አርቲስቶች ነበሩ በዚህ በ1800 ምናምን አካባቢ፣ እና የሳሉትን ስዕል አይቻለው። ከፈረስ ላይ ሲወድቅ ጌታ ኢየሱስ በጠራራ ፀሐይ ተገለጠለት። ከዛ በኋላ ሳውል ሳውል ብሎ ለምን ታሳድደኛለህ ብሎ ተናገረው እና ልክ እንደወደቀ አንተ ማነህ ብሎ ጌታ ኢየሱስ ክርስቶስን ጠየቀው አንተ የምታሳድደኝ እኔ ክርስቶስ ነኝ። በጣም የሚገርም እውነት ነው። እዛጋ ያለው አማኞችን የሚያሳድዱ ሰዎች የሚያሳድዱት ጌታ ኢየሱስ ክርስቶስን ነው። ጌታ ኢየሱስ ክርስቶስ ተገልጦ ለምን ታሳድደኛለህ፣ እንደገና አንተ የምታሳድደኝ እኔ ክርስቶስ ነኝ ኢየሱስ ነኝ ብሎ ነው የነገረው። እና ከዛ በኋላ እዛ ጋ ነው ጳውሎስ የተለወጠው። ጳውሎስ ተለወጠ። ከዛ በኋላ መልክቱ በሙሉ ተለወጠ። ህይወቱ በሙሉ ተለወጠ። አሁን የይሁዳ ማህበሮች የሰሙት ነገር ይህንን ነው። ያ ሰው ያ አሳዳጅ ገዳይ፣ ክርስትናን የሚጠላ ክርስቲያኖችን የሚጠላ የክርስቲያኖችን ኢየሱስን የሚጠላ ሰው በቅጽበት በድንገት ተለውጦ ሌላ መልእክት ያለው ሰው ሆነ። አሁን ያጠናው የብሉይ ኪዳን ቲዎሎጂ በሙሉ ብርሃን በብርሃን ሆነለት። ለካ ብሉይ ኪዳን የሚናገረው ስለ ማን ነው? ስለዚህ ስለ ኢየሱስ ነው። ስለ መምጣቱ በቀራኒው መስቀል ላይ ስለ መሰቀሉ ነው። ሰውን ወዶ ሰው ስለ መሆኑ ነው። ክርስቶስ እያንዳንዳችንን ይወደናል። ጳውሎስን ወዷል። አንችንም አንተንም ይወዳል። ጌታ ኢየሱስ ክርስቶስ ሰዎችን ለመለወጥ ታሪካችንን፣ ህይወታችንን፣ አጠቃላይ አመለካከታችንን ለውጦ በዚህ ምድር ላይ ተስፋ ያለን እውነትን ህይወትን ያገኘን ሰዎች ሆነን ልክ እንደ እግዚአብሔር ቃል በእግዚአብሔር ፈቃድ መሰረት የምንመላለስ ስንሞት ደግሞ ወዲያውኑ እግዚአብሔር እቅፍ ውስጥ መንግሥተ ሰማይ ዘው የምንል እንድንሆን ነው። ጌታ ኢየሱስ ክርስቶስ ያደረገው ይህን አይነት መለወጥ ነው። በውስጡ እግዚአብሔር በኃይል ያመጣው መለወጥ እንደዚህ ነው። ግን ሁላችንም እንደ ጳውሎስ ጌታ ኢየሱስ ክርስቶስ ተገልጦ በብርሃን ተገልጦ አይነት መለወጥ ውስጥ አይደለም የምንመጣው። እኔ የተለወጥኩት ጀስት ወንጌል ሲሰበክ እንደዚህ ሰምቼ ነው፣ ንስሐ ገባሁኝ። ከዛ በኋላ ጌታ ኢየሱስ ክርስቶስ ይቅራልኝ፣ ሰላምና እረፍት ወደ ውስጥ የገባ፣ ከእግዚአብሔር ጋር በእርግጥ በክርስቶስ በኩል እንደታረቅሁ አወቅኩኝ። ህይወቴ በራልኝ እና አንዳንድ የምለማመዳቸውን ድብቅ ኃጢአቶች አቆምኩኝ። እግዚአብሔር ኃይል ሆነኝ። እግዚአብሔር ይመስገን። በጳውሎስ መለወጥ ተአምራዊ ለውጥ የጌታ ስራ እጅ የነበረበት ነበር። የማያዳግም ለውጥ ነው። ይሄንን ለውጥ የይሁዳ ማህበሮች እነሱ ልክ እንደተለወጡ ጳውሎስ እንደተለወጠ ሰምተዋል። ይሄ በጣም አስደናቂ ነገር ነው። እንደዚህ አይነት ሰው ይለወጣል? አዎ ይለወጣል። እኔ አንድ የሚያስገርም ለውጥ አይቻለኝ። ወለጋ መስመር በነበርንበት ጊዜ ከተማ ውስጥ ከዚህ በፊት ስናገር ሰምታችሁኛል። ከተማ ውስጥ በጣም ነፍሰ ገዳይ የሆነ ሰው ነበረ እና መንግስት ሊይዘው ሲገባ ዝም ብለው ለቀውት ነበር እና አንዲት ህፃን ልጅ 11 ዓመት ልጅ ቡና እንድትገዛለት ልኮ፣ ጎረቤት ነን እና ቡና እንድትገዛለት ልኮ ቡና ገዝታ ከመጣች በኋላ ደፈራት። ሰውነቷን ቁርጥጥ አድርጎ ከፊል ሰውነቷን በልቶ ቀበራት። ከተማ በሙሉ ተጨነቀ። ይሄ ሰው በቃ ማታ ማታ ከአንድ ሰዓት በኋላ ከተማ ውስጥ ሰው አይዘዋወርም። ምክንያቱም ከተማው በፍርሃት ውስጥ ወደቀ። እና እኛ የምናደርገው ነገር አንድ ነገር ነበር። እግዚአብሔር ሆይ እኛ ባለንበት ከተማ እንዲህ አይነት ነገር መደረጉ በጣም ያሳዝናል። እኔ እየጸለይኩትን ጸሎት ነው የምነግራችሁ። እና ይሄ ሰው ተይዞ ለፍርድ እንዲቀርብ እፈልጋለሁ ብዬ ጸልይ ነበር። እግዚአብሔር ጸሎቴን ሰምቷል። እና ይሄ ሰው እየታሰረ እስር ቤት እንደገባ፣ እኛ ደግሞ ወንጌል ገጠርን ሰብክ ነበር። ወንጌል ሰብኬ ከገጠር ስመለስ እሁድ ለት አገልግለን ተመልሰን ቤት የአስተማሪ ነበርኩኝ። የተማሪዎች ፈተና አርም ነበር ከዛ ከፖለቲካ መስሪያ ቤቱ ሰዎች መጡ። ትፈለጋለህ ተባልኩኝ። ሄድኩኝ፣ ታሰርኩኝ። እስር ቤት ከዚህ ሰውዬ ጋር ፊት ለፊት ሆነን ምጸሌው ጸሎት ውጤት አምጥቷል እና ለዚህ ለሰውዬ የማደርገው ነገር የክርስቶስን አዳኝነት መመስከር ብቻ ነው። መሰክርኩለት እና ሌሎችም ወንድሞች አስተማሪዎች ነበሩ፣ እነሱም ታሰሩ። ሁላችንም ተባብረን እውነትም መሰከርንለት፣ ጌታን ተቀበለ። ሕይወቱ ራዲካል በሆነ መንገድ ተለወጠ። በጣም የጸሎት ሰው ሆነ እና እኛ ስንፈታ የነገርኩት ነገር ምንድን ነው? እንግዲህ ይህንን በማድረግህ መንግስት ያው ይፈርድብሃል፣ ትክክል ነው። ይህንን ፍርድ መቀበል አለብህ። እና እዛ ሀገር አንድ ወንጀለኛ ሲገኝ በፖሊሶች ግርፋት ነው ያመንኩት፣ አላምንም ብሎ መከራከር ልማዱ ነው ግን እንደዚህ ማለት የለብህም። ያደረግከውን ተናገር፣ መንግስት ይፍረድብህ። ግን የሰማይ ፍርድ በክርስቶስ በኩል ተነስቶልሃልና በዚህ ደስ ይበልህ ብለኑ፣ እኛ ተፈታ። የሚገርም ነገር ነው። በኋላ እግዚአብሔር በምሕረት እንዲፈታ አድርጎታል ሰውየውን። ግን እንደዚህ አይነት ሰው ሊለወጥ ይችላል? አዎ ሊለወጥ ይችላል። ይህንን መለወጥ የሚችል ማን ነው በክርስቶስ ኢየሱስ በኩል ደህንነት የሚባለውን ነገር የኃጢአት ስርየት የሚባለውን ነገር የኃጢአት ይቅርታ የሚባለውን ነገር ለኃጢአተኞች ሁሉ እንዲመጣ ያደረገ እግዚአብሔር ነው ምህረት የሚሰጥ አንዳንዶቻችን ሰው ስላልገደልን ወይም ደግሞ እንደዚህ አይነት በጣም ከባድ የሆነ ኃጢአት ስላልሰራን ደህናንን ምንም አይደለም ብለን ልናስብ እንችል ይሆናል መጽሐፍ ቅዱስ ግን ነፍሰ ገዳዮችን የሚፈርጃቸው በሰው በጩቤ ስለገደሉ ብቻ አይደለም። ሰውን የሚጠላ ሰው ምንድን ነው ይላል? ወንድሙን የሚጠላ ይላል መጽሐፍ ቅዱስ እሱ ማን ነው? ነፍሰ ገዳይ ነው። ማንኛውንም ሰው የሚጠላ ሰው፣ ጥላቻ ያለበት ሰው ነፍሰ ገዳይ ነው። ይሄ ጳውሎስ ነፍሰ ገዳይ የነበረ ሰው ነው የተለወጠው። እግዚአብሔር ድንቅና ተአምርን ሰርቶ የሰዎችን ሕይወት ይለውጣል። ክብር ለእግዚአብሔር ይሁን። አሁን ቀጥሎ የሰሙት ነገር እነዚህ የምን ሰዎች ናቸው? በክርስቶስ ያሉት የይሁዳ ማህበር የሰሙት በመጨረሻ የሰሙት ነገር የጳውሎስን አገልግሎት ነው። ምንድን ነው ያሉት? ተመልከቱ። ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ቀድሞ እኛን ያሳድድ የነበረ እና ደግሞ ያጠፋው የነበረውን ሃይማኖት አሁን ለማጥፋት ክርስትና ለማጥፋት እኮ ነው ተነስቶ የነበረው እና ክርስትናን ለማጥፋት ተነስቶ የነበረ ሰው አሁን ይህንን ሃይማኖት እየሰበከ ነው የሚል ነገር ነው የሰሙት። እና አገልግሎት ጀምሯል። ይሄ ወንድማችን ጌታ ኢየሱስ ክርስቶስ አዳኝ እንደሆነ እየሰበከ ነው። ይሄ አንዱና ታላቁ የመለወጥ ውጤት ነው። እኔ እዚህ ለንደን እያለው ሰባት የመለወጥ እርግጠኝነት ምልክቶች የሚባል የምትል ትንሽ ቡክሌት ተርጉሜ ነበር እና ኢትዮጵያ ውስጥ በስፋት ተሰራጭታለች። አንድ ሰው መለወጡን እርግጠኛ የሚሆንበት ነገሮችን የምታሳይ ናት። እና አንድ ሰው መጀመሪያ መለወጡን እርግጠኛ መሆን ያለበት የኃጢአትን ክፋት ማወቅ አለበት። ቀጥሎ የንስሐ ህይወት በጣም አስፈላጊ እንደሆነ ማወቅ አለበት እና ንስሐን መግባት አለበት። ልክ ሲለወጥ አንድ ሰው መጽሐፍ ቅዱስን ሲያነብ መጽሐፍ ቅዱስ አስደናቂ መጽሐፍ ሆኖ ነው የሚያገኘው። ታውቃላችሁ፣ መጽሐፍ ቅዱስ የሚናገር መጽሐፍ ነው። ሌሎች መጽሐፎች እንደዚህ አይደሉም። መጽሐፍ ቅዱስ ይናገራል። ለምን ይናገራል? ለውስጣችን ይናገራል። ለመንፈሳችን፣ ለነፍሳችን ይናገራል። እና መጽሐፍ ቅዱስ ልዩ ይሆንለታል። ሰው መጽሐፍ ቅዱስን ሲያነብ በጣም በመደነቅ ይሄ የእግዚአብሔር ቃል ነው ብሎ ነው የሚያነበው። መጽሐፍ ቅዱስና ሌላ መጽሐፍ የሚለያዩበት ምክንያት ይሄኛው ይናገራል። ለውስጥ በጣም አስደናቂ ነው። እና ቃሉን ይወዳል የተለወጠ ሰው። ቃሉን አንብብ አታንብብ አትሉትም የተለወጠን ሰው ራሱ ያነባል። እግዚአብሔር ደግሞ በቃሉ ይናገራል። የቃሉ ማንበብ ጥማትና ሱስ ያድርበታል። እና ሌላው የመለወጥ ምልክት እውነተኛ የጸሎት ሕይወት ይኖረዋል ሰው። እና ይሄ ሰባቱ የመለወጥ ምልክቶች የሚል የተመሰረተበት ቃል የሐዋርያ ስራ ምዕራፍ ሁለት የመጨረሻው ክፍል ነው። እና ሰዎች ጌታን ተቀበሉ። የሆነው ነገር በሙሉ በጣም አስደናቂ ነው። ለመጀመሪያ ጊዜ ጸሎት የሚባለው ነገር በህይወታቸው እውነተኛ የሆነው ከተለወጡ በኋላ ነው እና ክርስቲያናዊ ህብረት ያደርጋል ሰው። የሰይጣን ውጊያ እውነትነቱ ይሰማውና በጌታ ውስጥ ሁል ጊዜ ራሱን ለማድረግ ይሞክራል፣ ደግሞም ያደርጋል። መንፈስ ቅዱስ በውስጡ ይሰራል። ጌታን ለማገልገል ራሱን ይሰጣል፣ ይናፍቃል። ልክ በጳውሎስ ውስጥ እነዚህ ሰባቱም ነገሮች ተከናውነው ነበር። እና ሰሙ ወገኖች። ጳውሎስ ተብሎ ሳውል የሚባለው የነበረው ጳውሎስ ተብሎ ተለውጦ አሁን ወንጌልን ይሰብካል እያለ እየተባለ ሲነገር ሰምተው ነበረ። እነዚህን ነገሮች ነው የሰሙት የይሁዳ ማኅበር። እና አሁን ጳውሎስ እንደማን ሆኗል? ላሉ እንደኛ ሆኗል። አሳዳጅ የነበረው አሁን ይሰደዳል ለክርስቶስ ኢየሱስ ክብር ቆሟል። የክርስቶስ ኢየሱስ እና የመንግስቱ ወራሽ ሆኗል፣ የእግዚአብሔር ልጅ ሆኗል የሚለውን ነገር ሰምተው ነበረ። ይህ የሰሙት ነገር ነው። ወደሚቀጥለው ነጥቤ እና ወደ ቁጥር 24 የመራቸው ቁጥር 24 ምንድን ነው የሚለው፣ የሚቀጥለው ነጥቤ ላይ ነው አሁን ያለሁት። በክርስቶስ የነበሩት ማህበሮች ስለ እኔ እግዚአብሔርን ያከብሩ ነበር ያደረጉትን ነገር ነው። አሁን በተከታታይ ያደርጉ የነበረ ነው። ፓስት ኮንቲኒስ ነው ብያችኋለሁ። ይሄ ባለፈው ጊዜ ግን ለተከታታይ ተከታታይ ጊዜ ይደረግ የነበረን ነገር ነው። አሁን የምታዩት እና ያደረጉት ነገር ምን ነበረ? ቁጥር 24 ስለ እኔ እግዚአብሔርን ያከብሩ ነበር። በክርስትና እምነት ትምህርት ውስጥ እግዚአብሔርን ማክበር ቅድም በመግቢያም ላይ እግዚአብሔር ለሰራው ስራ እሱ ከሰራው ስራ የተነሳ በሰዎችም ይሁን በዓለም ላይ ለመጣው ለውጥ እና ውጤት በማስተዋል በመረዳት በአይምሮ በእውቀት እግዚአብሔርን ማድነቅ ማመስገንና ለስሙ ክብር መስጠት ነው እግዚአብሔርን ማክበር ማለት። ልክ እነዚህ የይሁዳ ማህበር ያደረጉት ነገር ይሄን ነው። እግዚአብሔር ያንን ሰው ለወጠው ይደንቃል። አንዳንድ ሰዎች አንዳንድ ጊዜ ተገቢ ያልሆነ ነገር ያደርጋሉ። በዚህ በክርስትና እምነት አንዳንድ ሰዎች ሲለወጡ ያልሆነ ክብር ለሰዎች መስጠት ይፈልጋሉ እና ግን መከበር ያለበት እግዚአብሔር ነው። ታምራት ላይኔ ተለወጠ በተባለበት ጊዜ ቤተክርስቲያኖች ሁሉ በጣም በጣም ኦቨር ሪአክት አድርገው ነበር እሱን ለማድነቅ። ግን መደነቅ ያለበት እግዚአብሔር ብቻ ነው። እኔ በመለወጤ መደነቅም መከበርም ያለበት የኔ ማንነትና ምንነት ሳይሆን የሰማይና የምድሩ ፈጣሪ እግዚአብሔር ቸርነቱን፣ ምረቱን እና በልጁ በኢየሱስ ክርስቶስ በኩል ለእኔ ያደረገው ታላቅ ፍቅር የገለጠው እውነት ነው መደነቅና መከበር አለበት። ጳውሎስን አላከበሩም ሰዎች። ኦፍኮርስ ጳውሎስ መከበር አለበት በሰውነቱ። ግን ስለ እኔ ማንን ያከብሩ ነበር? እግዚአብሔርን ያከብሩ ነበር። የእኔ መለወጥ ምክንያቱ እኔን እንደዚህ ያደረገኝ ማን ነው? እሱ ነው እኔ አይደለሁም። እኔማ አሳዳጅ ነበርኩ፣ ገዳይ ነበርኩ፣ አንገላች ነበርኩ፣ ቤተ ክርስቲያን የማጠፋ ሰው ነበርኩ። እንደዚህ ነው የዘረዘረው እያንዳንዱን ያደርግ የነበረውን ነገር። ግን እግዚአብሔር ምሕረቱን ስላደረገለት በይሁዳ በክርስቶስ የነበሩት አይሁዳውያን የይሁዳ ማህበር ተሰብስበው ክብር ሁሉ ለማይሆን ላንተ ይሁን፣ ምስጋና ሁሉ ለማይሆን ላንተ ይሁን። ይሄ የማን ስራ ነው? ያንተ ስራ ነው። ክርስትና ሁሉ ጊዜ የሚያከብረውና የሚያወድሰው የሰማይና የምድሩን ቸርና ደግ የሆነውን ፈጣሪ እግዚአብሔርን ነው። ግን እግዚአብሔርን ያከበሩበት ምክንያት ምንድን ነው ለሚለው ነገር አራት ነጥቦች እዚህ እዚህኛው ስላይድ ላይ ሁለት፣ የሚቀጥለው ስላይድ ላይ ሁለት ነገሮችን አስቀምጫለሁ። ፈጠን ፈጠን ብዬ እናገርባቸዋለሁ። አንደኛ ጳውሎስ ራሱ ስላገኘው ጥቅም ነበረ። እነዚህ ሰዎች እግዚአብሔርን ያከብሮ የነበረው ጳውሎስ አሳዳጁ አሁን ተለውጧል። ተጠቅሟል። አልተጠቀመም? ጳውሎስ ተጠቅሟል። በማሳደድ ህይወቱ ቢቀጥል ኖሮ የምን ወራሽ ነው የሚሆነው? የገሃነም ወራሽ ነው የሚሆነው። በማሳደድ ህይወቱ ቢቀጥል ኖሮ ኦፍኮርስ ሃይማኖታዊ ሆኖ ይቀጥላል፣ ወይም እዚህ አይሁድ ሃይራርኪ ትልቁ ቦታ ላይ ሊቀርብ ይችላል። ግን የዘላለም ጥፋት ነበር የሚያገኘው። በበደሉ በኃጢአቱ የሞተ ሰው ነበር ጳውሎስ። አሁን ግን አዲስ ህይወት፣ አዲስ ምረት ለዘላለማዊ ህይወት የነቃ ሰው ሆኗል። ህይወት ያገኘ ሰው የኃጢአት ይቅርታ አግኝቷል። የዘላለም ህይወት አግኝቷል። ይህ ሁሉ የሆነው ከእግዚአብሔር የተነሳ ነው። ስለዚህ ራሱ ጳውሎስ ላገኘው ነገር እነዚህ ሰዎች እግዚአብሔርን ያከብሩ ነበር። ጳውሎስ ድሮ የሰይጣን ልጅ ነበር፣ የቁጣ ወራሽ ነበር። አሁን ግን የእግዚአብሔር ልጅ ሆኗል፣ የእግዚአብሔር መንግስት ወራሽ ሆኗል። የሚገርም ነገር ነው። ስለዚህ ይህንን ያደረገው ለጳውሎስ ለግሉ እግዚአብሔር ስላደረገ እግዚአብሔር ይመሰገን ነበር። ልክ እዚህ ሉቃስ 15 ላይ ሆነ እንዳልኳችሁ ነገር አንድ ኃጢአተኛ ንስሐ ገብቶ ወደ እግዚአብሔር ሲመለስ፣ በክርስቶስ ኃጢአቱ ሲታጠብ፣ አዲስ ሕይወት ሲቀበል፣ በሰማይ ትልቅ ደስታ ይደረጋል። መላእክቱ ይፈነድቃሉ፣ እግዚአብሔርም ደስ ይለዋል። ልክ እንደዛ ነው አሁን እዚህ ጋር ስለዚህ ሰው መለወጥ አንቺ ብትለወጭ አንተ ብትለወጥ የእግዚአብሔር መንግስት ወራሾች የእግዚአብሔር ልጆች ብትሆኑ ስለ እናንተ ነው፣ እውነተኛ አማኞች እግዚአብሔርን ያመሰግናሉ። ዘካርያስ ምዕራፍ 3 ቁጥር 7 ቁጥር 17 ነው የተባለው እዚህ ላይ ጽፌዋለሁ እኔ ወረቀት ላይ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮችንም ትጠብቃለህ በዚህም ከቆሙት ከነዚህ ጋር መግባትን እሰጥሃለሁ የሚል ቃል ተጽፎ ታገኛላችሁ። እና ጌታ ኢየሱስ ክርስቶስን ማመንና በጌታ መለወጥ ጥቅሙ የመጀመሪያ ጥቅሙ ለእኛ ነው። እና እኛ በእግዚአብሔር እንሾማለን፣ በእግዚአብሔር እንባረካለን፣ በእግዚአብሔር እንጠበቃለን። የህይወት ዓላማና ምንነት ይገባናል። የተለወጠ ህይወት ይኖረናል። ስለዚህ ለራሱ ለጳውሎስ ጥቅም ነበር እግዚአብሔርን ያከብሮ የነበረው ሁለተኛ ሁለተኛ እግዚአብሔርን ያከብሮ የነበረው ለቤተ ክርስቲያንና ለዓለምም ይሄ የተለወጠ ሰው ስለሚሰጠው ጥቅም ነበር። የጳውሎስን ታሪክ ትንሽ ልንገራችሁ ከተለወጠ በኋላ ጳውሎስ ወንጌል ሰባኪ ነው የሆነው እና ቤተ ክርስቲያንን አሳዳጅ ሳይሆን የቤተ ክርስቲያን ደጋፊ አንድ አጋዥ ሆኖ ነው የቆመው። ልክ ሰው ሲለወጥ የቤተ ክርስቲያን አጋዥ ደጋፊ ነው የሚሆነው። እና እያንዳንዳችን የክርስቶስ ኢየሱስ መጠቀሚያ በመሆን በቤተ ክርስቲያን ውስጥ አገልግሎትና ስፍራ ኖሮን ትልቅ የቤተ ክርስቲያን አጋዦች መሆን እንችላለን። ጳውሎስ ወንጌልን ከመስበኩም ባሻገር ብዙ መጽሐፎች ጽፏል። አዲስ ኪዳን ላይ ወደ 13 የሚሆኑትን መልእክቶች የጻፈው ጳውሎስ ነው። የሮሜን መልእክት፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ይሄንን ገላትያን፣ ኤፌሶንን እስር ቤት እንኳን ሆኑ የጻፋቸው መጽሐፍቶች እስካሁን ድረስ ትልቅ ዋጋ ያላቸው የክርስትና እምነት መሰረት የሆኑ ትምህርቶች ናቸው እና በዚህ በጳውሎስ ትምህርት ያልተጠቀመ ያልተለወጠ ያልተነካ ሰው ልታገኙ አትችሉም። እና እኛንም እንደዚህ ነው እግዚአብሔር የሚያደርገን። ለቤተ ክርስቲያን የምንሰጠው ጥቅም ይኖራል። ለግላችን ያገኘነው ጥቅም አለ። እግዚአብሔር ለውጦናል። ተስፋ ሰጥተናል። የመንግስተ ሰማይ ወራሾች ሆነናል። ግን ለቤተ ክርስቲያን ደግሞ የምንሰጠው ጥቅም አለ። ለእግዚአብሔር መንግስት መስፋፋት፣ ለእግዚአብሔር መንግስት መክበር፣ ለሰዎች ሕይወት መለወጥ ምክንያቶች እንሆናለን። እኔ ያንዲትን ትንሽ ልጅ ምስክርነት እዚህ ጋር ልነግራችሁ ፈልጊያለሁ። ነገሩ ያለው ብሉይ ኪዳን ሁለተኛ ነገስት ምዕራፍ አምስት ላይ ነው። ብሉይ ኪዳን ሁለተኛ ነገስት ምዕራፍ አምስት ላይ ሶሪያ አገር የሰው ቤት ሰራተኛ የሆነች አንዲት ትንሽ ልጅ ነበረች አሁን ተጽፏል ስሟን አልተጻፈም ግን ትንሽ ልጅ ነበረች እና የነበረችው ማን ቤት ነው ንዕማን የሚባል የሶሪያ የጦር አዛዥ ቤት ውስጥ ነው እና የንዕማን ባሪያ ወይም ሰራተኛ ሆና ነው የተቀመጠችው እና ንዕማን የሶሪያ የጦር አዛዥ ነው ለምጽ ነበረበት እና ይቺ ልጅ እዛ ቤታቸው ውስጥ ተቀምጣ ንዕማን ሲወጣና ሲገባ ሲሸማቀቅ ፊቱን ሲሸፍን እና ደግሞ ለምፁ ያመጣውን ሕመም በአካሉ ላይ እያየ ሲጎሳቆል ሲሰቃይ አይታለች። እና አንድ ቀን ቡና እየጠጡ ይመስለኛል ከንዕማን ሚስት ጋራ ይችልሽ ቁጭ ብላ ምናለቻት ለሚስቱ እንዲሁ እኮ ጌታዬ፣ እኛ አገር ነቢይ አለ ኤልሳን ነው የምትጠቅሰው እዛ ነቢይ ጋር ሄዶም ነቢዩም ቢያነጋግር እኮ ይሄ ለምፁ ሊነሳለት ይችላል። ምክንያቱም እኛ ሀገር ምን አላለች? አምላክ አለ። የእናንተ ሀገር አምላክ አይሰራም፣ ጣዖት ነው። እንደዚህ በግልጽ አልተናገረችም፣ ግን የእኛ አምላክ ይሰራል፣ ሰዎችን ይረዳል፣ ሰዎችን ይነካል፣ ሰዎችን ይለውጣል፣ በሽተኞችን ይፈውሳል። ልክ የእግዚአብሔር ስራ ነው ይሄ። አንዳንድ ሀሰት ነቢያት አሉ በዚህ ዘመን፣ ግን እውነተኛ ነቢያት ነበሩ በብሉ ኪዳን ዘመን እና ወደዛ ሄዶ ያንን ነቢዩን ኤልሳም ቢያናግረው እየተሻለ ነው ብላ ተናገረች። ይቺ ልጅ ምን እያደረገች ነው? የምታምነውን የተቀበለችውን እውነት የሆነውን የክርስቶስን የማዳን ስራ እየመሰከረች ነው። እና ሚስትየው ነገሩን ወሰደች። ከዛ ለባሏ ነገረችው። አንተ እኮ እዛ ይቺ ልጅ ነግራኛለች፣ እዛ እዛ አገር ሄደህ ያንን ነቢይ ብታይ ይሄ ለምጽህ ከላይ ላይ ይረግፋል አለችው። ሰውየው ተነስቶ ልብሱን ጭኖ ልብሱን ይዞ ሰራዊት ይዞ ወደ ኤልሳ ሄደ። ኤልሳ ጋር ሄደ። ሁለተኛ ነገሥት ምዕራፍ አምስትን ብታነቡ። ከዛ በኋላ ኤልሳን ለማግኘት ፈለገ። ኤልሳ የእግዚአብሔር ሰው ነው። በውጭ ምንድነው ያለው? ሂድና ዮርዳኖስ ወንዝ ሰባት ጊዜ ብቅ ጥልቅ ብለህና ብሎ ተናገረው። አይ የኔ ሀገር በጣም የሚደንቁ ወንዞች አሉ፣ እዛ ሄጄ መጠመቅ አለብኝ ብሎ በትቢት ሲናገር፣ አማካሪዎቹ እንሆኖ ሌላስ ነገር አድርግ ብልህ ለምን አትታዘዝም? ይሄ እኮ የእግዚአብሔር ሰው ነው አሉት። ከዛ ሄዶ ዮርዳኖስ ብቅ ጥልቅ ሲል የህፃን አካል የሆነ እንደ ህፃን አካል ማለት ከበሽታ የጸዳ ቆዳና አካል ይዞ ወጣ። የዚች ልጅ ምስክርነት በሶሪያ አገር ትልቅ ለውጥ አምጥቷል። የእናንተም ምስክርነት እንደዛ አይነት ለውጥ ሊያመጣ ይችላል ላችሁ ነው። በክርስቶስ የተለወጡ ሰዎች ለቤተ ክርስቲያን ጠቃሚ ነው። ለእግዚአብሔር መንግስት ጠቃሚ ናቸው። ለአገር ጠቃሚ ናቸው። ዛሬ ሰዎች የማይጨነቁበት ነገር የለም። በተለይ አሜሪካ ውስጥ ከኃጢአትና ከኃጢአተኝነት ከክህደት የተነሳ ሁሉ ሰው ጭንቅ በጭንቅ ነው። እኔ መቼም እዚህ ቤተ ክርስቲያን ውስጥ እና አንዳንድ ሌሎችም ቤተ ክርስቲያን ውስጥ ነጮች ባሉበት የማያጨሱ አሜሪካውያን ይኖሩ ይሆናል አሉ። በእርግጥ ግን የማያጨስ ነጭ አይታችሁ አታውቁም። እዚህ አሁን መስሪያ ቤት ይሉ ሁሉም ያጨሳል። ለምንድነው የምታጨሱት? ነው ከልጅነቴ ከወጣትነቴ ጀምሮ ነው ማጨስ የጀመርኩት። ለምን አታቆሙም? ሞክሬ ሞክሬ አቃተኝ። በራሳቸው ኃይል ማቆም አይችሉም። ግን የኃጢአቱ አይነትና ብዛት ልነግራቸው አልችልም። እነዚህ ሰዎች ልክ እንደዚች የሶሪያውን የጦር አዛዥ መለወጥ ምክንያት እንደሆነችው፣ ልክ እንደ ጳውሎስ የመለወጥ ምክንያት እንደሆነው የወንጌል ሰባኪ እንደሆነው የምስራች ነጋሪዎች ማንንም ምንንም ሳንፈራ ለሰዎች የምንናገር ብንሆን የብዙ ሰዎች ሕይወት በእኛ ይለወጣል። ከዚህ የተነሳ ነበረ ጳውሎስ ስለ እኔም አለ እግዚአብሔርን ምን ያደርጉ ነበር? ያከብሮ ነበር ጎናቸው በመቆሜ የእነሱን ወንጌል በመስበኬ፣ አጋዥ በመሆኔ፣ ከማሳደድ በመመለሴ፣ ቤተ ክርስቲያን እፎይ በማለቷ እግዚአብሔርን ያመሰግኑና ያከብሩ ነበር። የሚቀጥለው ስላይዴ ላይ እሄዳለሁ። የይሁዳ ማህበር ጌታን ያከበሩበት ምክንያት ሌላ ሶስተኛና አራተኛ እናገራለሁ። ሶስተኛው የክርስቶስ ስራ በጠላቶች ላይ ምህረትን በመግለጡ ነበረ። ታውቃላችሁ ጌታ ኢየሱስ ክርስቶስን ከማግኘታችን በፊት እያንዳንዳችን የእግዚአብሔር ጠላቶች ነበርን። አሁን ሮሜ ምዕራፍ አምስት ላይ ነው ሐዋርያው ቅዱስ ጳውሎስ ራሱ ጌታን ከመቀበላችን በፊት እኛ ራሳችን የእግዚአብሔር ጠላቶች ነበርን። ጠላቶች ሳለን በክርስቶስ በኩል ምህረት አደረገልን። ማንም በዚህ ምድር ላይ ክርስቲያን ሆኖ የተወለደ ሰው የለም። ይሄ እውነት ነው። ክርስቲያን የምንሆነው ጌታ ኢየሱስ ክርስቶስን ስንቀበል ብቻ እውነተኛ ንስሐ ገብተን እግዚአብሔር በክርስቶስ በኩል ያንተን ምህረትና ቸርነት እፈልጋለሁ፣ በክርስቶስ ስቃይ በኩል ተቀበለኝ ብለን በክርስቶስ ስቃይ በኩል ወደ እግዚአብሔር የምንመጣ ከሆነ እግዚአብሔር ምህረትን አድርጎ የራሱ ልጆች ያደርገናል። ንስሐችንን ይቀበላል በክርስቶስ በኩል ክርስቶስ የሰራው ስራ የእግዚአብሔር ምህረት ሆኖ ምህረቱ በእኛ ላይ ይገለጥና ከኃጢአትና ከበደል ፍርድ ነፃ እንሆናለን። እንደዚህ አይነት ነገር የተገኘው ጌታ ኢየሱስ ክርስቶስ በቀራኒዮ መስቀል ላይ በመሰቀሉ ስለሆነ ይሄ የመሰቀሉ ውጤት እንደዚህ አይነት ተአምር በሰዎች ህይወት ውስጥ በመስራቱ እግዚአብሔርን ያከብሩ ነበር። አራተኛ እና ወደ መደምደሚያ የምመጣበት ነጥብ ላይ እየተንደረደርኩ ነው። ለእግዚአብሔር ክብር የሚያመጣ ለውጥ ስለነበረም ነው። አሁን እያንዳንዳችን ጌታ ኢየሱስ ክርስቶስን በተቀበልንበት ጊዜ ደግሞም አሁንም ለመቀበል ራሳችንን ብንሰጥ የሚከብረው እግዚአብሔር ነው። አሁን እግዚአብሔርን ነው ያከብሩ የነበረው ነው፣ ቅድምን ብዬ ተናግራለሁ። ጳውሎስን አይደለም እግዚአብሔርን፣ ሰዎችን አይደለም እግዚአብሔርን ምክንያቱም የመለወጥ ምንጩና ምክንያቱ የክርስትና መሰረቱ ሰዎች አይደሉም፣ የሰው ፍልስፍና አይደለም፣ እግዚአብሔር ነው። ስለዚህ እግዚአብሔር በዓለም ውስጥ የሚከብረው በእውነት በተለወጡ ሰዎች ሕይወት ውስጥ ነው። ስለዚህ በጳውሎስ ሕይወት እግዚአብሔር ይከብራል፣ ከብሯል። እሱ በሰራው ስራ እነዚህ የተለወጡ ሰዎች እራሳቸው እግዚአብሔርን ያደንቃሉ፣ እግዚአብሔርን ይወዳሉ። እግዚአብሔር በእነሱ ይመለካል፣ ይከበራል። እግዚአብሔር በነሱ ይገለገላል። ከእግዚአብሔር ጋር ያላቸው ግንኙነትና ህብረት ፍጹም ነው የሚሆነው እና ምሕረቱ በእነሱ ውስጥ ያበራል። ይሄ የእግዚአብሔር መክበር ትልቁ ምክንያት ነው። እግዚአብሔር በፍጥረት ውስጥ ክቡር ነው። አሁን እኛ እግዚአብሔር የሚባለው አምላክ ሁለት መጽሐፍ አለው ብለን ነው ምንናገረው። አንደኛ ይሄ ፍጥረት በሙሉ የእግዚአብሔርን ክብር የሚናገር መጽሐፍ ነው እኛም ራሳችን ፈጣሪ አለን እንላለን ብን ብናውቅም ባናውቅም መኖራችን ራሱ ፈጣሪ ያለን ሰዎች መሆናችንን የሚያሳይ ነው ለዚህ ነው መዝሙረ ዳዊት 19 ሰማያት የእግዚአብሔርን ክብር ይናገራሉ የሚለው እና ፍጥረት በሙሉ እግዚአብሔር ነው የፈጠረኝ የሚል መልእክትን ያወጣሉ። በእርግጥ ይሄ የፍጥረት መልእክት ወይም ደግሞ እግዚአብሔር መኖሩን ማስረዳት የሰዎች መለወጥ ምክንያት አይሆንም። ምክንያቱም የሰዎች መለወጥ ወደ መለወጥ እንዲመጡ መንደርደሪያ ይሆናል። ዋናውና ትልቁ መገለጥ ወይም ደግሞ መሰረታዊ መልእክት ይሄ አሁን የምናገረው አይነት የወንጌል መልእክት ነው፣ መጽሐፍ ቅዱስ ነው፣ ጌታችን ኢየሱስ ክርስቶስ ነው፣ የመንፈስ ቅዱስ ስራ በክርስቶስ በኩል ነው። እና ግን እነዚህ የፍጥረት መልእክት፣ የመጽሐፍ ቅዱስ መልእክት፣ የጌታ ኢየሱስ ክርስቶስ መልእክት፣ የመንፈስ ቅዱስ ስራ እነዚህ በሙሉ በአንድ ሰው ህይወቱ ስለሚገለጡ እግዚአብሔር በዛ ሰው ህይወት ውስጥ የሚከበርበት ምክንያት ይሆናል። ሰው ከወደቀበት ጊዜ ጀምሮ ማለት ከአዳምና ከሄዋን ውድቀት ጀምሮ በሰው ህይወት ውስጥ ያልታዩ ነገሮች አንድ ሰው ጌታ ኢየሱስ ክርስቶስን ሲቀበል መገለጥ ይጀምራሉ እና በጣም አስደናቂ አስደናቂ አስደናቂ ህይወት ውስጥ ነው የምንገባው እና እግዚአብሔር አምላካችን ስለዚህ አስደናቂ ነገር ይከበራል። እና እነዚህ በክርስቶስ ያሉት የይሁዳ ማህበሮች አራት ነገሮችን በአራት ነገሮች ዙሪያ ስለ ጳውሎስ እግዚአብሔርን ያከብሩ ነበር። አንደኛ ለራሱ ለጳውሎስ ህይወት መስተካከል፣ መለወጥ ከእንደዛ አይነት ርኩሰት፣ ጭካኔ መውጣቱ ራሱ ግሩም ነው። ሁለተኛ ለቤተ ክርስቲያን ስለሰጠው አገልግሎት። ሶስተኛ የክርስቶስ ምረት በራሱ በመገለጡ አራተኛ በዚህ ስራ እግዚአብሔር በመከበሩ እግዚአብሔርን ያከብሩ ነበር። ድንቅ ነው። አስደናቂ ነው። እና የመጨረሻና የመደምደሚያ ሀሳቤ ጋር እመጣለሁኝ። የመደምደሚያ ማሳሰቢያ፣ ይህን መልእክት ከተናገርኩኝ በኋላ የመደምደሚያ ማሳሰቢያ መስጠት የግድ አስፈላጊ ነው። እና እኔ ሁለት አይነት የመደምደሚያ ማሳሰቢያዎችን እናገራለሁ። አንደኛው ወንጌልን በእውነት ተቀብለው ገና ላልተለወጡ ሰዎች ማሳሰቢያ አለኝ። ወንጌልን ተቀብለው የክርስቶስ ኢየሱስ ወንጌል ልክ መሆኑን ትክክል መሆኑን ተቀብለው በክርስቶስ ኢየሱስ ወንጌል ላይ በተጻፈው መንገድ በኩል ወደ እግዚአብሔር መጥተው ይቅርታ ተጠይቀው እግዚአብሔር በሕይወታቸው በመንፈስ ቅዱስ ስራ ሰርቶ ላልተለወጡ ሰዎች እነዚህን ሶስት ነጥቦች መናገር እፈልጋለሁ። አንደኛ እነሱ ምንም ይሆኑ ማንም እግዚአብሔርን የማመስገን ምክንያቶች ሊሆኑ አይችሉም። ጳውሎስ እግዚአብሔርን የማመስገኛና የማክበሪያ ምክንያት ሆኖ ነበር በመለወጡ ያልተለወጡ ሰዎች ግን እግዚአብሔርን ማመስገኛ ማክበሪያ ምክንያት አይሆኑም። እንደዚህ ሊሆኑ ይችላሉ። በእግዚአብሔር ያልተለወጡ ሰዎች እስከሚለወጡበት ሰዓት ድረስ በእግዚአብሔር ፊት የማልቀሻ ምክንያቶች ሊሆኑ ይችላሉ። አዎ ስንት ልጆች ናቸው ለቤተሰቦቻቸው ለቅሶ የሆኑ በእግዚአብሔር ባለመለወጣቸው። ስንት ባሎች ናቸው፣ ስንት ሚስቶች ናቸው። እኔ እዚህ እሁድ እሁድ ማታ ቤሪያ በሚባለው የቴሌኮንፈራንስ ላይ አገለግላለሁ፣ እና የማገለግለው ሰዎች መጽሐፍ ቅዱሳዊና መንፈሳዊ ጥያቄዎቻቸውን ይጠይቃሉ፣ የሆነ የእግዚአብሔርን ቃል ካካፈልኩ በኋላ እና ከሚጠየቁ ጥያቄዎች መካከል አንዳንድ ሴቶች ባሎቻቸው ጌታን ባለማወቃቸው የሚሰቃዩት ስቃይና ምን ማድረግ እንዳለባቸውም የማልቀሻ ምክንያቶች ናቸው። አንዳንድ ባሎች፣ አንዳንድ ሚስቶች የማልቀሻ ምክንያቶች ሆነዋል። አንዳንድ ልጆች፣ አንዳንድ ወላጆች እንደዚሁ ለልጆቻቸው እና ምናልባት ቤተ ክርስቲያንን አላሳደዱም ይሆናል፣ ግን ከልጅነታቸው ጀምሮ የእግዚአብሔር ጠላቶች ናቸው። የጌታ ቃል ስጋዊ እና ዓለማዊ ሐሳብ ያለው ማንኛውም ሰው ምንድን ነው ነው የሚለው? የእግዚአብሔር ጠላት ነው ነው የሚለው። የእግዚአብሔር ጠላቶች በመሆናቸው የማልቀሻ ምክንያቶች ናቸው። እኔ ታዲያ ስለዚህ እናንተ ምናልባት ያልተለወጣችሁ ሰዎች ካላችሁ ጳውሎስ እንደተለወጠ እናንተ መለወጥ አለባችሁ። መለወጥ አዲስ ህይወት ማግኘት ምህረትን መቀበል የእግዚአብሔር ልጅ ወደ መሆን መምጣት ከሰይጣን ልጅነት፣ ከዓለም ልጅነት፣ ከኃጢአት ልጅነት፣ ከቁጣ ልጅነት ወደ እግዚአብሔር ልጅነት መምጣት አለባችሁ። ጳውሎስ በተለወጠበት አይነት መንገድ መለወጥ የእናንተ መለወጥ ላይሆን ይችላል። ከሰማይ ጌታ ኢየሱስ ክርስቶስ ተገልጦ ላይሆን ይችላል። ግን ወንጌል ስትሰሙ ወደ ክርስቶስ ኢየሱስ መታችሁ ለውጠኝ ማለት ያስፈልጋል እና ጌታ ኢየሱስ ክርስቶስ በማቴዎስ 18 ቁጥር 2 ላይ ልጆች አምጥቶ በደቀ መዛሙርቱ ፊት ካስቀመጠ በኋላ እውነት እላችኋለሁ፣ እናንተም ካልተመለሳችሁ፣ እንደነዚህ ሕፃናት ካልሆናችሁ ወደ መንግስተ ሰማይ ፈጽሞ አትገቡም። ማለት ሕፃናት ወላጆቻቸው ላይ እንደሚታመኑ እንደሚደገፉ፣ እንደዛ በእግዚአብሔር ላይ መታችሁ ድግፍ እንድትሉ በሱ ላይ እንድታምኑ በሱ ላይ እንድትጠጉ የሚናገረውን እውነት እንድትቀበሉ የሚል መልእክት ነው ያለው። እንደዛ መሆን አለባቸው። ጳውሎስ እንዳደረገው እኛም ማመን አለብን። እሱ የሰበከው የማይለወጥ ወንጌል ነው የማይለወጠውን ጌታ ኢየሱስ ክርስቶስን ነው የወከለው። ልክ እኛም በዛ ወንጌል ተለውጠን የእግዚአብሔር ሕዝብ መሆን ይኖርብናል። በሁለተኛ ደረጃ የምናገረው ማሳሰቢያ ወንጌልን ተቀብለናል ለሚሉ እና ተለውጠናል ለሚሉ ሰዎች ማሳሰቢያ አለኝ። በሁሉ ነገር፣ በሁሉ መንገድ ወንጌልን ለማክበር እኛ መነሳት አለብን። በቤታችን እኔ አሁን ዲቦራን አንድ ነገር ጻፊልኝ እያልኳት ነው በፎቶሾፕ እኔ እና ቤቴ ግን እግዚአብሔርን እናመልካለን የሚል ጥቅስ እና ከዛ እስከዛ ትልቅ እና ቤታችን እግዚአብሔርን ማምለክ አለ ህይወታችን እግዚአብሔርን ማምለክ አለበት እና እግዚአብሔርን የሚፈልግ የሚናፍቅ መሆን አለበት። ያን ጊዜ የእግዚአብሔርን ጥበቃ፣ የእግዚአብሔርን ማዳን፣ የእግዚአብሔርን ኃይል፣ የእግዚአብሔርን በረከት በህይወታችን፣ በአይምሯችን፣ በልባችን፣ በነፍሳችን የወደፊታችን እንዲስተካከል እንዲሳካ እግዚአብሔር አምላካችን ያደርጋል። እንደ ተጠራን በክርስቶስ እንደዳንን ልክ በዛ መጠራትና በዛ እውነት መቆም አለብን። ወንጌልን ተቀብለናል ለሚሉ ነው። እንደምንችለው ሁሉ በምንችለው መጠን ራሳችንን ለጌታ ለኢየሱስ እና ለጌታ መንፈስ ቅዱስ መስጠት አለብን። ከሁሉ በፊት በቤታችንና በህይወታችን አንደኛ መሆን ያለበት ማን ነው? እግዚአብሔር ነው አንደኛ መሆን ያለበት። ከማንም ከምንም በህይወታችን አንደኛ የምንለው ሌላ ነገር ካለ ይገርማቸዋል። እሱ የእኛ ጣዖት ነው የሚሆነው እና እኛን ከእግዚአብሔር ይለየናል እግዚአብሔር እድል በሰጠን መጠን ለእሱ መንግስት በእውነት መቆም አለብን። በዚህ ባለንበት ዘመን በጣም ብዙ የሚያምታቱ ነገሮች አሉ። የትምህርቶች አመለካከቶች፣ የሃይማኖት እንቅስቃሴዎች አሉ። መጽሐፍ ቅዱስ ላይ እሱ እንደጠራን መጽሐፍ ቅዱስ ላይ ያለውን እውነት የምንገነዘብ ከሆነ በምንም በማንም እማንናወጥ እውነተኛዎች እንሆናለን። ስለዚህ ለእናንተ ለሁላችሁም ያለምንም ልዩነት ለመናገር የምፈልገው በመጨረሻ የክርስቶስ ብርሃን በርቶላችሁ ከሆነ የክርስቶስ ምሕረት በውስጣችሁ ተገልጦ ከሆነ በእናንተ ውስጥ ብርሃናችሁ በሰዎች ሁሉ እንዲያበራ ለጌታ ለኢየሱስ ክርስቶስ ሕይወታችሁን እንድትሰጡ ነው። ይሄ ነው የመደምደሚያ ማሳሰቢያ። እግዚአብሔር ስለ ቃሉ የተመሰገነ።